7 በህብረተሰቡ የተነሱት ጥያቄዎችን መነሻ ያደረጉ ፖለቲካዊና ሕጋዊ እርምጃዎች እየተወሰዱ መሆኑን የኦሮሚያ ብሔራዊ ክልላዊ መንግስት አስታውቋል። በዚህም መሰረት ከክልል እስከ ወረዳ ያሉ 4460 አመራሮች ከኃላፊነት መነሳታቸውን፣ ለፍርድ የቀረቡም መኖራቸውን የክልላዊ መንግስቱ የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ለአሜሪካ ድምጽ ገልጸዋል። አቶ አዲሱ ረጋን ያነጋገራቸው እስክንድር ፍሬው ተከታዩን አስተላልፏል። የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ለአሜሪካ ድምጽ ሲናገሩ እርምጃዎቹ በቅርቡ ከተካሄደው የጥልቅ ተሃድሶ እንቅስቃሴ የመነጩ ናቸው ብለዋል። በክልሉ የተሃድሶ መድረኮች ከ6.5 ሚሊዮን በላይ ህዝብ መሳተፉን አሉ የሚባሉ ችግሮችም መነሳታቸውን ጠቁመዋል። የመልካም አስተዳደር፣ የኪራይ ሰብሳቢነትና የአመራር ብቃት ችግሮች በህብረተሰቡ ከተነሱት ውስጥ ዋነኛዎቹ መሆናቸውንም አስታውሰዋል። የህብረተሰቡን አስተያየቶች መነሻ ያደረጉ ፖለቲካዊ እርምጃዎች ወሰዳቸውን በዚህም በሺዎች የሚቆጠሩ አመራሮች ከኃላፊነት መነሳታቸውን አስረድተዋል። የፖለቲካዊ እርምጃዎቹን በምንመለከትበት ጊዜ ከክልል እስከ ወረዳ ባሉት የመዋቅር ደረጃዎች 4460 አመራሮች ከኃላፊነት ውጭ እንዲሆኑ ከአመራር ፑል ውጭ እንዲሆኑ የተደረገበት ሁኔታ ነው ያለው። በቀበሌ ደረጃም 13578 የቀበሌ አመራሮች እርምጃ እንዲወሰድባቸው የተደረገበት አግባብ ነው ያለው። የእርምጃውን ምክንያት በምናይበት ጊዜ ምክንያቱ ከመግባት በፊት አቶ አዲሱ ከፓርቲ አባልነት ጭምር ነው ወይ ደግሞ ከፓርቲ አመራርነታቸው ጭምር ነው ሰዎቹ እንዲለቁ የተደረገ ወይ ከመንግስት ስልጣን ነው። ምን አይነት የስልጣን ደረጃዎች ሀይሎችን ሲያካትታል። የዞን አስተዳዳሪ፣ የወረዳ አስተዳዳሪ ወይ ደግሞ በክልል የተለያየ ኃላፊነት ላይ ያሉትን ይጨምራል። እሱን ይጨምራል። ከእነዚህ ውስጥ የሰላሳ ዘጠኙ ከፍተኛ የአመራር ክር ውስጥ ያሉ ናቸው በክልልም በዞንም ደረጃ የሚጨምር ነው። ከዛ ውጪ ሁለት የድርጅቱ የስራ አስፈጻሚ ኮሚቴ አባላት ወደ ማዕከላዊ ኮሚቴ አባልነት ዝቅ እንዲሉ በግምገማ የተደረገበት ሁኔታ ነው ያለው። ሶስት የማዕከላዊ ኮሚቴ አባላት ደግሞ ከማዕከላዊ ኮሚቴ አመራርነታቸው እንዲታገዱ የተደረገበት አግባብ ነው ያለው። እርምጃው ከተወሰደባቸው አመራሮች ውስጥ 2587ቱ በብቃት ማነስና በዝቅተኛ የትምህርት ዝግጅት ምክንያት 964ቱ በኪራይ ሰብሳቢነት ችግር 397ቱ በስነ ምግባር ጉድለት 512ቱ ደግሞ በሌሎች ግላይ ምክንያቶች መሆኑን አብራርተዋል። እርሳቸው እንዳሉት እርምጃው የተወሰደውም በየደረጃው ባለው የድርጅት ኮሚቴ ተጣርቶ ሀሳብ ከቀረበና ህዝብ እንዲተችበትና ና እንዲወያይበት ከተደረገ በኋላ ነው 13587 የቀበሌ አመራሮች በተመሳሳይ ምክንያትና ሂደት ኃላፊነት መነሳታቸውን የቢሮ ኃላፊ አስታውቀዋል። ከክልል እስከ ወረዳ ካለው የስልጣን እርከን ከተነሱት መካከል በተለይ በኪራይ ሰብሳቢነት በተጠረጠሩት ላይ ህጋዊ እርምጃ ጭምር እየተወሰደ ነው ሲሉም አቶ አዲሱ ተናግረዋል። ከዚህ በተጨማሪ የህግ እርምጃውን በሚመለከት የታገዱ ንብረቶች አሉ። ከ7 ሚሊዮን 149ሺ ብር በላይ ከእነዚህ ከተጠረጠሩ ሰዎች በሙስና ወይም በኪራይ ሰብሳቢነት ያለ አግባብ ተገኝተዋል ተብሎ የተጠረጠረ ገንዘብ በባንክ የሚገኝ እንዲታገድና በፍርድ ሂደቱ እንዲታይ የተደረገ ያለበት ሁኔታ ነው ያለው። አራት ተሽከርካሪዎች፣ አርባ የመኖሪያ ቤት ሁለት ህንፃዎች እንዲሁም 244356 ካሬ ሜትር የከተማ የመኖሪያ ቤት መስሪያ መሬት፣ 548662 ካሬ ሜትር በደን የተሸፈነ መሬት እንዲታገድ ተደርጓል ማለት ነው። የሀገሪቱን ጠቅላይ ሚኒስትር ጨምሮ የተለያዩ ባለስልጣናት በተለያየ ጊዜ በሰጧቸው መግለጫዎች በህዝቡ ይነሱ የነበሩ ጥያቄዎች ተገቢ መሆናቸውን ገልጸዋል በኦሮሚያ ክልልም ሆነ በአማራ ክልል በነበሩ የተቃውሞ እንቅስቃሴዎች ማለት ነው ተቃዋሚዎች ህዝቡ ያነሳ የነበረው ጥያቄ በኦሮሚያ ክልል ለምሳሌ የሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ገበሬው ያለግባብ ከመሬቱ እንዳይፈናቀልና የንብረት ባለቤትነቱ ወይም የመሬት ባለቤትነቱ እንዲጠበቅለት እነዚህን የመሳሰሉ ጥያቄዎች ናቸው ሲነሱ የነበሩት መልስ እየተሰጠበት ያለው መንገድ ግን አሁን በተሀድሶ እንቅስቃሴ ከዛ በተለየ ነው ነው የሚሉት ምላሽ ምላሾት ምንድን ነው? ከአርሶ አደር መፈናቀል ጋር የተያያዘው ከዴሞክራሲያዊና ሰብአዊ መብቶች አያያዝ ጋር የሚነሱ ጥያቄዎችን ዝርዝሩን በደንብ ስላልጠቀስኩልህ ነው እንጂ በተሃድሶ ዶክመንት ውስጥ በዝርዝር የተቀመጡ ጉዳዮች ናቸው። በኦሮሚያ ክልልም ሲነሱ የነበሩ የህዝብ ጥያቄዎች፣ ቅሬታዎቹ እኛም ትክክል ናቸው የሚል እምነት ነው ያለን። ያንንም ለመፍታት ሰፋፊ ስራዎችን እየሰራ ነው ያለ ነው። ለምሳሌ ከዚህ በፊት በልማት እና በኢንቨስትመንት ምክንያት የተፈናቀሉ አርሶ አደሮችን መልሶ ለማቋቋም ስህተት መሆኑን ተማምነን ማለት ነው ባደረግነው ውይይት አርሶ አደራችን ከኢንቨስትመንቱ ተጠቃሚ ከመሆን ይልቅ የተከፈለው ካሳ አነስተኛ ከመሆኑ ጋር ተያይዞ ችግር ውስጥ መውደቁን በመገንዘባችን ይህንን መልሶ የሚያደራጅ አርሶ አደሮቹን መልሶ የሚያቋቁም ራሱን የቻለ ኤጀንሲ አቋቁመን በጀት መድበን እየሰራን ያለንበት ሁኔታ ነው ያለው። ስለዚህ ይሄ የተሃድሶ እንቅስቃሴ አካልና ጥያቄዎቹን በተጨባጭ ለመፍታት ያለንበትን ዝግጁነት ነው የሚያሳየው። ከሰብአዊና ከዲሞክራሲያዊ መብት አያያዝም አኳያ የነበሩ ድክመቶችን በተለያዩ ርከን ገምግመናቸዋል ማለት ነው። በዚህ ታዲሶ ንቅናቄ ውስጥ ካለፉት ባለድርሻ አካላት ውስጥ አንዱና መሰረታዊ ሆኖ በዚህ ታዲሶ ውስጥ ያለፉት የፍትህ አካላትና የፀጥታ አካሎቻችን ናቸው ማለት ነው። ሶ ህብረተሰቡ ውስጥ ስለተፈጠረው ቅሬታ እኛም ድርሻ ነበረን ብሎ ነው ራሳቸውን የገመገሙት። እንደ አካል ራስ መገምገም ብቻ ሳይሆን በዛ ሂደት ሰብአዊና ዲሞክራሲያዊ መብት በሚፈለገው ደረጃ ህገ መንግስቱ በሚያስቀምጠው ደረጃ የክልሉ መንግስትም ሆነ የኢፌድሪ መንግስት በሚመኘው ደረጃ ላለማደጉ እያንዳንዱ በፍትህ በጸጥታ አካላት በአመራርም አካል ጭምር ያሉ አካላት ድርሻ እንደነበራቸው ድምዳሜ ላይ ተደርሶ ነው የእርምጃውም አካል እንዲሆኑ የተደረገው፣ የተወሰዱት እርምጃ ውስጥ የተካተቱበት እና የተሃድሶ ንቅናቄው አመራርን በማውረድ እና መልሶ በማደራጀት ሳይሆን ኮምፕሬሄንሲቭ የሆኑ የህብረተሰቡ ጥያቄዎችንም የመመለስ ያካተተ ነው። ስለዚህ ችግሮቹን ከመልካም አስተዳደር ብቻ ሳይሆን ከአርሶ አደሮች መፈናቀልም ጋር እያይዘን በደንብ ነው ያየነው። በኪራይ ሰብሳቢነት በተጠረጠሩ አመራሮች ላይ የሚወሰደው እርምጃ በዚህ እንደማይቆምም የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ አስታውቀዋል። በሂደትም ህብረተሰቡን ያሳተፉ እርምጃዎች ይወሰዳሉ ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ